ከኢኮኖሚው ዓለም የአገራትን ኢኮኖሚ በተነጻጻሪ ግምገማ መዝነው ከሚያወጡ ሦስት ግዙፍ ኩባንያዎች መካከል አንዱ የሆነው ፊች ሬቲንግስ ከሁለት ዓመታት በኋላ ለኢትዮጵያ በሰጠው ትንበያ እንደጸና ነው። ኩባንያው ባለፈው ጥቅምት 9 ቀን 2009 ዓ ም ይፋ ያደረገው ትንተና ለወራት በዘለቀ ድርቅና ሁከት የቀላቀለ ተቃውሞ ለተፈተነው የኢትዮጵያ ኢኮኖሚ ቢሰጥቶታል። የፊች ሬቲንግስ የመካከለኛው ምስራቅና የአፍሪቃ ቡድን ኃላፊና የኢትዮጵያ ተንታኝ የሆኑት ኤሚሊ ዉ እንደሚሉት በአገሪቱ የተቀሰቀሰው ተቃውሞና ሁከት አሁን በስልጣን ላይ ያለውን መንግስት ህልውና የሚያሰጋ አይደለም። በጥቅምት ወር መጀመሪያ ይፋ ባደረግነው የኢትዮጵያ ግምገማ ነጠላ ቢ አጽድቀናል። ይህ የተረጋጋ ምልክት ነው። ይህ በ2014 ለኢትዮጵያ ግምገማ ካደረግን ጊዜ ጀምሮ የመጀመሪያችን ነው። ይህ ግምገማ መሰረት ያደረገው በአገሪቱ ማክሮ ኢኮኖሚ መረጋጋት ላይ ነው። በአገሪቱ በቅርቡ የተከሰተው የሚኖረው ሁከትና ህዝባዊ ተቃውሞ በስልጣን ላይ ላለው መንግስት አፋጣኝ ስጋት ነው ብለን አናምንም። መቀመጫውን በዩናይትድ ኪንግደም ያደረገው ቬሪስክ ማፕል ክሮፍት በሰጠው አስተያየት በኢትዮጵያ በተቀሰቀሰው ተቃውሞ 24 ኩባንያዎች በሚሊዮን ዶላሮች የሚቆጠር ኪሳር አድርሶባቸዋል። 11 ፋብሪካዎች ተቃጥለዋል። ሰባት የውጭ የአበባና ፍራፍሬ አምራች ኩባንያዎች ንብረቶች ወድመዋል። ከእነዚህ መካከል ለ2000 ኢትዮጵያውያን የሥራ ዕድል ፈጥሮ የነበረው የኔዘርላንድስ ኩባንያ አፍሪቃ ጁስ ይገኝበታል። እስከ ጎርጎሮሳዊው 2015 ዓ ም ድረስ ከተመራጭ የመዋዓለ ንዋይ መዳረሻ የምስራቅ አፍሪቃ አገሮች ተርታ የምትመደበው ኢትዮጵያ አሁን ሁነኛ ፈተና ገጥሟታል። በምስራቅ አፍሪቃ የተሻለ መረጋጋት የነበራት ኢትዮጵያ በውጭ ባለውረቶች ዘንድ የነበራት እይታ ከተቃውሞ በኋላ መቀየሩን የቨርሲክ ማፕል ክሮፍት ተቋም የምስራቅ አፍሪቃ ተንታኝ ኤማ ጎርደን ይናገራሉ። መረጋጋት ባጣው ቀጠና እጅግ የተረጋጋች ተደርጋ ትታይ የነበረችው ኢትዮጵያ በኩባንያዎች ዘንድ ባላት ተቀባይነት ላይ ከፍተኛ ጫና አሳድሯል። በርካታ ባለወረቶች በተለይም የአበባና ፍራፍሬ አምራቾች በተቃውሞና ሁከቱ መጠን ተገርመዋል። መንግስት ደህንነታቸውን ለማስጠበቅ ቃል ቢገባም ብዙዎች ጥቃት ተፈጽሞባቸዋል። ይህ በአገሪቱ በሚገኙት ባለወረ ቶች ላይ የከፋ ተጽዕኖ አሳድሯል። አንድ ኩባንያ ሙሉ በሙሉ በኢትዮጵያ ያለውን ስራ አቁሟል። ወደ 12 ሚሊዮን ዶላር ኪሳር የደረሰበት ኩባንያው የወደመውን ንብረት መልሶ በመገንባት ስራ መቀጠል አዋጪ አይደለም ብሎ አምኗል። ሌሎች በርካታ ኩባንያዎች ያላቸውን ምርጫ እየመረመሩ ይገኛሉ። መንግስት የመካካሻ ጥያቄዎችን እየመረመረ በመሆኑ ይህ በኩባንያዎቹ ውሳኔ ላይ ተጽዕኖ ይኖረዋል። ኩባንያዎቹ አሁን የተፈጠረው መረጋጋት በአስቸኳይ ጊዜ አዋጁ የተፈጠረ አሊያም ለረጅም ጊዜ የሚቀጥልና ደህንነታቸው የሚጠበቅ መሆኑን ማረጋገጥ ይሻሉ። ብዙዎቹ ኩባንያዎች ጥቃት የተፈጸመባቸው ከመንግስት ጋር ባላቸው ቅርበት ብቻ ሳይሆን በአወዛጋቢው የመሬት አጠቃቀም እንደሆነ ይረዳሉ ብዬ ገምታለሁ። የአስቸኳይ አዋጁ የመሬት አጠቃቀም ውዝግቡን የሚፈታ ባለመሆኑ በመጻዩ ጊዜ ኩባንያዎቹ ስጋት ይኖርባል። Usage. And things like the state of emergency have done nothing to resolve the land issues. ድንበር ተሻጋሪ ኩባንያዎች በሌሎች ሀገራት እህት ኩባንያ በመፍጠር የሚጀምሯቸውን መዋለ ንዋዮች እየተከታተለ የሚመዘግበው ግሪንፊልድ ትራከር ባወጣው ሐተታ ካለፈው ዓመት ጀምሮ በኢትዮጵያ በስራ ላይ የሚሰማሩ የውጭ ባለውረቶች ቁጥር ማሽቆልቆሉን ገልጧል። በኩባንያው መሰረት በመገባደር ላይ በሚገኘው የጎርጎሮሳዊው 2016 ዓ ም በኢትዮጵያ በስራ ላይ የተሰማሩ የውጭ ኩባንያዎች ቁጥር ዘጠኝ ብቻ ነው። ይህ ቁጥር በጎርጎሮሳዊው 2015 ዓ.ም 25 በ2014 ደግሞ 31 ነበር። የኢትዮጵያ ተቃውሞ አሁን ከደረሰበት ደረጃ ላይ ከመድረሱ በፊት ከ ከአንድ ዓመት በላይ ፈጅቷል። መቀመጫውን ለንደን ላይ ያደረገው የቬሪስክ ማፕልክሮፍት ተንታኝ ኤማ ጎርደን የውጭ ኩባንያዎች ተቃውሞ በስራቸው ላይ ሊያሳድር የሚችለው ተጽዕኖ ይህን ያክል ይከፋል ብለው አልጠበቁም የሚል እምነት አላቸው። ብዙዎቹን ያስዘነገጠው የተቃውሞና የሁከቱ ደረጃ ይመስለኛል። በእነዚህ አካባቢዎች የተሰማሩት ኩባንያዎች በመሬት አጠቃቀም ዙሪያ ያለውን ውዝግብ እያወቁ ነው። ብዙዎቹ ኩባንያዎች ከአካባቢው ነዋሪዎች ጋር ስራ በመፍጠር አዎንታዊ ግንኙነት ለማዳበር ሞክረዋል። በአንዳንድ አካባቢዎች የአገር ሽማግሌዎች ተቃዋሚዎቹን በማስቆም ጥቃት መከላከላቸው ተሰምቷል። ነገር ግን ከአካባቢው ነዋሪዎች ሰራተኛ በመቅጠር ስራ በመፍጠር እና ገንዘብ ወጪ በማድረግ አወዛጋቢው የመሬት አጠቃቀም የሚፈጥረውን አደጋ ለማስቀረት ሙከራዎች ነበሩ። ያልተረዱት ነገር ይመስለኛል በኦሮሚያ የነበረው የሕዝብ ቅሬታ ኩባንያዎቹ ከገመቱት እና ከጠበቁት በላይ እንደሆነ ነው። የኢትዮጵያ የውጭ መዋዕለ ንዋይ ምንጭ የሆኑ አገሮች ለዜጎቻቸው ተደጋጋሚ ማስጠንቀቂያዎች በመስጠት ላይ ናቸው። ግሪንፊልድ ወጣው ዘገባ እንደሚጠቁመው ከጎርጎሮሳዊው ህዳር 2015 ዓ.ም ጀምሮ ከዩናይትድ ስቴትስ፣ ደቡብ አፍሪቃ፣ ህንድ፣ ቱርክ፣ የተባበሩት አረብ ኤሚሬቶች፣ ጀርመንና ዩናይትድ ኪንግደም አንድም ኩባንያ በኢትዮጵያ የመዋለ ንዋይ ስራ አልጀመረም። ኩባንያው ይህንን እጅግ አሳሳቢ ሲል ይገልጠዋል። የኢትዮጵያ ኢንቨስትመንት ኮሚሽን በጉዳዩ ላይ አስተያየት እንዲሰጠን ያደረግነው ሙከራ አልተሳካም። የፊች ሬቲንግስ የመካከለኛው ምስራቅና አፍሪቃ ቡድን ኃላፊና የኢትዮጵያ ተንታኝ የሆኑት ኤሚሊው የአገሪቱ ፖለቲካ እጅጉን አሳሳቢ እንደሆነ ይናገራሉ። አሁን ኢትዮጵያ ውስጥ ስላለው ሁኔታ አጥጋቢና ጊዜውን የጠበቀ መረጃ ማግኘት አንዳንድ ጊዜ እንቸገራለን። በኢትዮጵያ በተለያዩ ብሔሮች መካከል ያለው ግንኙነት በቀላሉ ሊሰበር የሚችል ነው። በስልጣን ላይ ያለው መንግስት በንጽጽር አነስተኛ ቁጥር ያለውን ብሔር የሚወክል ነው። ሊፈጠር የሚችለው የከፋ ነገር የእርስ በርስ ጦርነት ነው። አሁንም ግን በኢትዮጵያ የብሔራዊ አንድነት ስሜት አለ። ነገር ግን በመንግስት ላይ ያለው ቅሬታ፣ የፖለቲካ ነጻነት እጦት ወደ ከፋ ደረጃ ሊያደርስ የሚችል ነው። ዓለም አቀፍ ኩነቶችን እየተከታተለ የሚተነትነው እና ትንበያ የሚሰጠው ጂኦፖለቲካል ፊውቸር የተሰኘ የድረገጽ መጽሔት ወቅታዊው የኢትዮጵያ ለመረጋጋት ኢኮኖሚው ላይ የአጭር ጊዜ ጫና ቢያሳድርም የከፋ የረጅም ጊዜ ተጽዕኖ አይኖረውም ብሏል። የኢትዮጵያ መንግስት አሁንም የምዕራባውያን መንግስታት ድጋፍ እንዳለው የጠቆመ መጽሔቱ ተቃዋሚዎችም የተበታተኑ መሆናቸውን ጠቅሷል። ኤማ ጎርደን በኢትዮጵያ ለሚገኙም ሆነ ወደፊት መሰማራት ለሚሹ የውጭ ኩባንያዎች ጊዜው የመጠባበቂያ እንደሆነ ይናገራሉ። ተንታኟ የኢትዮጵያ መንግስት የውጭ ባለሀብቶቹን ስጋት የሚቀርፍበት አንዳች መንገድ ያሻዋል ባይ ናቸው። ለብዙዎቹ የውጭ ባለወረቶች የአሁኑ ወቅት የመጠባበቂያ ነው። አሁን የአስቸኳይ ጊዜ አዋጁ እንዴት እንደሚሰራ መንግስት ከአስቸኳይ ጊዜ አዋጁ በኋላ ምን ማድረግ እንዳቀደ ማወቅ ይሻሉ ይመስለኛል። ብዙዎቹ በኢትዮጵያ በስራ ላይ የተሰማሩትም ይሁን ወደፊት መሰማራት የሚፈልጉት ባለወረቶች መንግስት ለተቃዋሚዎች ተገቢውን ምላሽ መስጠቱን መመልከት ይፈልጋሉ በጸጥታ ኃይል የሚጠበቅ ደህንነት ሳይሆን ጥያቄዎቹ ለዘለቄታው ምላሽ ማግኘታቸውን ማረጋገጥ ይፈልጋሉ፣ ምክንያቱም በጥበቃ የሚገኝ ደህንነት ዘላቂ አይሆንም። የትንተና ተቋማቱ የሚሆኑ ባለሙያዎቹ አሁን ጋብ ያለው የኢትዮጵያ ተቃውሞ እንደ ማስጠንቀቂያ ሊወሰድ እንደሚገባው አበክረው ያስጠነቅቃሉ። ተቃውሞው አሁን ያሳደረው ተጽዕኖ የከፋ ቢሆንም በጊዜ መፍትሄ ካልተበጀለት የውጭ ባለ ሀብቶቹን ማሸሽ ብቻ ሳይሆን የአገሪቱን ደህንነት አደጋ ላይ ሊጥል ይችላል ባይ ናቸው።